ሰሜናዊ ካሜሩንና ሰሜን ምስራቅ ናይጄሪያ ውስጥ በሚነገረው ከኑሪ ቋንቋ የምትገልጠው አይሻ ሙሳ ባለፈው ዓመት ወላጆቿ የ14 ዓመት ልጅ ሳለች እንደ ዳሯትና ባሏ ደግሞ በካሜሩንና በናይጄሪያ ድንበር መካከል ወደሚገኘውና የቦኮ ሐራም ይዞታ ወደ ሆነው ሳምቢሳ ጫካ ይዟት እንደገባ ትገልጣለች። ወንዴ የጠውኬኒ ኔ ያ ገዲችንሱ የናእዚያ ጫካ ውስጥ ሳለሁ ትላለች አይሻ። ቦኮ ሐራም የተለያዩ ተሽከርካሪዎች እየተጠቀመ ስርቆት ያካሂድ፣ ሴቶችን ያፍን እያስገደደ ይደፍር፣ ከገበሬዎች ማሳ እህል ይሰርቅ፣ ከብቶች ይንዳ እንደነበር ተመልክቻለሁ ብላለች። ጫካ ውስጥ እንደኔው ተገደው የተዳሩ የተጠለፉ በዕድሜ ከእኔም የሚያንሱ ልጃገደዶችም ነበሩ የምትለው አይሻ እንደምን ነጻ እንደ ወጣች ስትናገርም ከአንድ ዓመት የጫካ ኑሮ በኋላ ያለ ውዴታዋ የተዳረችለት ባል እዚህ አካባቢ ኑሮ አልተስማማንም፣ በየጊዜው ወታደሮች ያሳድዱናል ብሎ ወደ ሌላ ስፍራ ለማምለጥ እንደሞከረ በመካከሉም የካሜሩንና የናይጄሪያ ወታደሮች ባካሄዱት ጥቃት ባሏና ሌሎች የቦኮ ሀራም ተዋጊዎች እንደተማረኩ በዚህ አጋጣሚም እርሷና ሌሎቹ ነጻ እንደወጡ ገልጣለች። የአርባ ሁለት ዓመቷ ሻካሪያ ሀቢባ በትዳር ከነበረችበት አቺጋቺያ ውስጥ ከሚገኘው ቤቷ ነው ከሌሎች ብዙ ሴቶችና ልጃገረዶች ጋር በከፍተኛ ሁኔታ በታጠቁ ሰዎች ተጠርፋ የተወሰደችው። አሁን ትዝ በማላት ጫካ ውስጥ ከቦኮ ሐራም ተዋጊዎች ጋር ለአስር ወራት ተኩል መቆየቷን የተናገረችው ሻካሪያ ክርስቲያን በመሆኔም ለቅጣት ተብሎ ለሀያ ቀናት ከወገቤ በታች ጉድጓድ ውስጥ እንድቀበር ተደረግያለሁ ትላለች። ከዚያም ለአንድ እስላም የቦኮ ሐራም ተዋጊ በአራተኛ ሚስትነት እንደ እንደተሰጠች ትናገራለች። በኋላም ከተዋጊው ባሏ ከወለደችው ከሦስት ወር ሕፃን ጋር ወደ ሚናዎ ስደተኛ ካምፕ የተላከችው ሻካሪያ በጫካ ቆይታዋ አያሌ ሴቶችና ልጃገረዶች ለተዋጊዎቹ የወሲብ አገልግሎት እየሰጡና በልዩ ልዩ የቤት ሰራተኛነት እያገለገሉ የሚኖሩ እንዳሉም ተናግራለች። በመካከሉ የሚያረግዙ ካሉም ለባህላዊ አዋላጆች ይሰጡና ወይ ይገላገላሉ አሊያም ይሞታሉ። እንደ አውሮፓ አቆጣጠር በ2013 ናይጄሪያ እንዳስታወቀችው ቦኮ ሐራም ወጣት ሴቶችን ይጠልፋል፣ እያስገደደም የወሲብ ባሪያ ያደርጋል፣ ሲፈልግም ከተዋጊዎቹ ጋር ያጋባል። ይህ የነውጠኛው ዘዴ ዓለም አቀፍ ቁጣን ቀሰቀሰ። ይሁንና ወጣት ሴቶችን ከጠለፋ ለመታደግ የተጀመረው ጥረት አመርቂ ውጤት አላስገኘም። በመቶዎች የሚቆጠሩ ልጃገረዶች ከሰሜን ናይጄሪያዋ ቺቦክ ትምህርት ቤት ተጠልፈው እነሆ ደብዛቸው እንደ ጠፋ ነው። ጭራሹኑ ይህ የነውጠኛው አሰራር ወደ ካሜሩንም ተዛመተና ጦር ኃይሉ እንደ አውሮፓ ቆጣጠር በ2014 ቦኮ ሃራም ወጣት ሴቶችን እያፈነ እንደሚወስድ ሴቶችን እያስገደደ በወሲብ ባርነት እንደሚጠቀምባቸው ይፋ አደረገ። ሌፍትናንት ኮሎኔል ፌሊክስ ቴቺ ከነውጠኛው ቡድን ጋር የሚዋጋው የካሜሩን ወታደራዊ ጦር ኃይል ዋና አዛዥ ናቸው። ቡድኑ በጦር ሜዳ የጀመረው ፍልሚያ ሳይሳካለት ሲቀር ሴቶችንና ልጃገረዶች ህጻናትን ሳይቀር ማፈን አስገድዶ መድፈርና ለወሲብ ባርነት ጫካ መውሰድን ተያይዞታል ይላሉ። ቦኮ ሐራም አሁን የጀመረው ዘዴ የህዝቡን ስነልቦና ማዳከም ብሎ መስለብ ነው ያሉት ኮሎኔል ቴቼ ይህ አካሄዱም በየትኛውም በኩል የማይገጥም ተመሳሳይነት ወደ ሌለው ጦርነት የመሄድ አዝማሚያ ነው በማለት ተናግረዋል። ካሜሩን ከቦኮ ሐራም ጠለፋ የተረፉትንና ነጻ የወጡትን ሕፃናትና ልጃገረዶች የሥነ ልቦና ክብካቤ ወደሚያደርጉ የተባበሩት መንግሥታት ልዩ ልዩ መሥሪያ ቤቶች እየላከች መሆኗን ገልጣለች። የተባበሩት መንግሥታት ድርጅት በገለጠው መሠረት ቦኮ ሐራም ለስድስት ዓመታት ባካሄደው ዓመፅ ከ20 ሺህ በላይ ሕዝብ ሕይወቱን አጥቷል። ከ2.5 ሚሊዮን በላይ ደግሞ ከቤት ንብረቱ ተፈናቅሏል።